ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ከሰኞ እስከ አርብ በ19 በ25ና በ22 ሜትር ባንድ አጭር ሞገድ እንዲሁም በ1431 መካከለኛ ሞገድ ከምሽቱ አንድ እስከ አንድ ተኩል የሚያሰማውን ፕሮግራም አሁን ጀመረ። ጤናስጥና አድማጮች እንደምን ውላችሁ ነው? ጤና ስጥና አድማጮች እንደምን ውላችሁ አመሻችሁ። ማክሰኞ ግንቦት 25 2007 ዓ ም ነው። አንድ ከምርጫ ጋር የተያዘ ቅንብር እናቀርብና በሽብርተኛነት ላይ የሚያተኩር አንድ ዘገባ አለን። በመጨረሻም ጤና ነክ መሰናዶ ነው የሚኖረን። እስከ ምሽቱ አንድ ተኩል አብራችሁ እንድትቆዩ ጋብዛለሁ። ፕሮግራሙን ጽዮን ግርማ እየመራች ነው። አዲሱ አበባ አስተናግዳለሁ። አሁን የዓለም አጭር ዜና እናሰማለን። ጤና ይስጥልኝ። እንደምናመሻችው ቆንጂት ታዬ ነኝ። በቡሩንዲ የዩናይትድ ስቴትስ ኤምባሲ የሀገሪቱ ፕሬዚደንት ፒየር ንኩሩንዚዛ ለሶስተኛ የስልጣን ዘመን ለመወዳደር ያላቸውን እቅድ እንዲሰርዙ መማፀናችንን ቀጥለናል ሲል አስታወቀ። ፕሬዚደንቱ በምርጫው ለመወዳደር መወሰናቸውን ካስታወቁበት ጊዜ አንስቶ በሀገሪቱ ሁከት የቀላቀለ የተቃውሞ እንቅስቃሴ መነሳቱ የሚታወቅ ነው። ቡጁምቡራ ያለው የዩናይትድ ስቴትስ ኤምበሲ ሲናገር ሚስተር ንኩሩንዚዛ ለመወዳደር ያደረጉት ውሳኔ በሀገሪቱ ለዓመታት የዘለቀውን የእርስ በርስ ጦርነት እንዲከትም ያደረገውን ስምምነት የሚጥስ መሆኑን ገልጾ ከዚያ አሳዛኝ ጦርነት በኋላ ቡሩንዲ በመከራ ያገኘችውን ሰላም አደጋ ላይ ሊጥል የሚችል ነው ብሏል። በናይጀሪያ የቦኮ ሀራም ተዋጊዎች መንግስቱ በቡድኑ ላይ ለሚያካሂዳቸው የጥቃት እንቅስቃሴዎች አዲስ የዘመቻ ካምፕ እንድትሆን ያሰባትን ማይዱጉሪ የምትባለውን ከተማ ማጥቃታቸው ተዘገበ ቦኮ ሀራሞቹ ዛሬ ባደረሱት ጥቃት በሮኬት ተወንጫፊ ፈንጂዎችን የተጠቀሙ ሲሆን ሆኖም ከከተማዋ ውጪ አልፈው ለማጥቃት አልቻሉም ነው የተባለው ከዚያ በማስከተል በአንድ በዚቹ ከተማ በሚገኝ የከብት ገበያ ላይ በደረሰ አጥፍቶ ጠፊ የቦምብ ጥቃት ቢያንስ ሀያ ሰዎች መገደላቸውን የደረሰን ዜና አስታውቋል ደቡብ ሱዳን በሀገሯ የሚገኙትን የተባበሩት መንግስታት ድርጅት ምክትል መልእክተኛ ልታስወጣ መወሰኗ ተሰማ። ትናንት ሰኞ የተባበሩት መንግስታት ድርጅቱ ዋና ጸሐፊ ባንኪሙን ይህንን የጁባን ውሳኔ አውግዘው በአስቸኳይ እንድትሰርዝ አሳስበዋል። የመንግስታቱ ድርጅት ትናንት እንዳስታወቀው ደቡብ ሱዳን ልታባረራቸው የወሰነችው እንግሊዛዊው የድርጅቱ የሰብአዊ ጉዳዮች አስተባባሪውን ቶቢ ላንዘርን ነው ተብሏል። ኢራቅ ውስጥ በሚንቀሳቀሰው ጸረ የእስልምና መንግስት ቡድን ጥምረት እንተማመናለን ሲሉ ያስታወቁት የፈረንሳይ የኢራቅና የዩናይትድ ስቴትስ ከፍተኛ ባለስልጣናት፣ ሆኖም ጥቃቱን ማፋፋም እንዲችሉ በይበልጥ የመሳሪያና የስልጠና ድጋፍ ያስፈልጋቸዋል ሲሉ አሳሰቡ። የዩናይትድ ስቴትስ ምክትል የውጭ ጉዳይ ሚኒስትር አንቶኒ ብሊንከር ዛሬ ፓሪስ ውስጥ በተካሄደ የሚኒስትሮች ስብሰባ ላይ ባሰሙት ንግግር ህብረቱ ኢራቅ ውስጥ ተጨባጭ ውጤቶችን እያመጣ ነው ብለው ሆኖም በውጊያ አምባዎች የተፈጠሩ መስተጓጎሎች እንደነበሩም አምነዋል። ምክትል የውጭ ጉዳይ ሚኒስትሩ ከኢራቅ ከኢራቁ ጠቅላይ ሚኒስትር ሃይደር አልአባዲ እና ከፈረንሳዩ የውጭ ጉዳይ ሚኒስትር ሎረንት ፋቢየስ ጋር ሆነው ባካሄዱት ጋዜጣዊ ጉባኤ በንግግራቸው በኢራቅ ላይ እያተኮሩ ቢሆንም ሌላዋ የጸረ አይሲስ ግንባር በሆነችው በሶሪያም የፖለቲካ መረጋጋት እንደሚያስፈልግ ጠቅሰዋል። የኢራቅ ጠቅላይ ሚኒስትሩ በበኩላቸው የመንግስታችን ወገን የሆኑ ሀይሎች ዓለም አቀፉ ህብረት በቂ ድጋፍ አላገኙም ሲሉ አማረዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ለሰዓቱ የተዘጋጀ አጥር አጥር ያለ ዜና ነበረ። ሶስት ሰዓት መደበኛ ፕሮግራማችን ላይ ሰፋ ያለ ዜናና ዘገባ ይኖራል። እንድትከታተሉ ከሆዲዮ ጋር ብዛለሁ። ወደ መጀመሪያው ቅንብር ልለፍ። መድረክ በአሁኑ ጊዜ ከስድስት መቶ በላይ አባሎች ታስረውብኛል፣ የት እንደደረሱ የማይታወቅና የተገደሉም አሉ ይላል። ይሁንና ሌሎችንም የምርጫውን ፍጻሜ ተከትሎ ተፈጥረዋል ባላቸው ጉዳዮች ላይ ያለውን አቋም ለምርጫ ቦርድ በደብዳቤ ማሳወቁንም ገልጧል። የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ ምርጫውን አስመልክቶ ያደረጉት ንግግርንም እንደማይቀበለው አስታውቋል። ዘጋቢያችን መለስካቸውማ ስለ ጉዳዩ ፕሮፌሰር መረራ ጉዲናና አነጋግሮ ተከታዩን ይዞ ቀርቧል። አምስተኛው የኢትዮጵያ ሀገር አቀፍ ምርጫ ግንቦት 16 ቀን 2007 ዓ ም ከተጠናቀቀ በኋላ መድረክ ሁለተኛውን ጋዜጣዊ መግለጫ ሰጥቷል። በዚህ መግለጫው ላይ ትኩረት የሰጠባቸው ሁለት ጉዳዮች ከምርጫው በኋላ ተባብሶ ቀጥሯል ባለው የአባሎቹ መታሰርና መንገላታት እንዲሁም ባለፈው ሳምንት መጨረሻ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ምርጫውን አስመልክተው ለኢትዮጵያ ሕዝብ ባስተላለፉት መልእክት ላይ ነበረ። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ የአመራር አባል ዶክተር መረራ ጉዲና እንደዘረዘሩት በመድረክ አባላት ላይ በአያሌ የሀገሪቱ ክፍሎች ግፍ እየተፈጸመባቸው ይገኛል ይላሉ። ሌላው ቀርቶ ምርጫው ከተጠናቀቀ በኋላ የሐሰት ሰነዶቻቸው ላይ መጥታችሁ ካልፈረማችሁ እየተባሉ ዛሬም የሚሳደዱ ታዛቢዎቻችን አያሌ ናቸው የሚሉት ዶክተር መረራ የተለያዩ ጉዳቶች የደረሱባቸውን አባሎቻችንን ዝርዝር ይዘናል ብለዋል። እዚህ ቢያንስ ቢያንስ እስከ ትናንት ድረስ ከ600 በላይ የስም ዝርዝር ሁሉ ለቅመናል። የት ደረሱ ያልታወቁ፣ የተደበደቡ፣ የተፈነቀቱ፣ በጥይት የተመጡ ሁለት እንዳልኩኝ የተገደሉ ሁሉ ዝርዝር ያለበት ከ600 በላይ አንዳንዶቹ ለምሳሌ አዳበርጋ የሚባለውን ብዛት ያላቸው ሰዎች የሚያስሩበት ቦታ ሲጠፋ በቀበሌ ሰብስቦ ነው ያሰራቸው። ቁጥራቸው ከሀምሳ በላይ እንዳሉ እንናቃለን። ዶክተር መረራ ጨምረው እንደገለጹት ይህንን ተፈጽመዋል የሚሉትን ሁሉ ለምርጫ ቦርድ በደብዳቤ መድረክ አስታውቋል። የኢትዮጵያ ምርጫ ቦርድ ደጋግሞ እንደሚለው ማንኛውንም የፓርቲዎችን አቤቱታ በገለልተኝነት እየመረመረ መፍትሄም ይሰጣል። ዛሬ በመድረክ በኩል የቀረቡ አቤቱታዎችን አስመልክቶ ቦርዱ ምን እያደረገ እንደሆነ ለማወቅ ቪኦኤ ያደረገው ጥረት አልተሳካም። በሌላ በኩል ጠቅላይ ሚኒስትር ኃይለማርያም ደሳለኝ ባለፈው ሳምንት መገባደጃ ላይ ምርጫውን አስመልክተው ያደረጉትን ንግግር መድረክ እንደማይቀበለውም ዶክተር መረራ ገልጸዋል። የጠቅላይ ሚኒስትሩን ንግግር በመጥቀስ ምርጫው እርሳቸው እንዳሉት ዴሞክራሲያዊ፣ ነጻና ፍትሐዊ ሳይሆን የነበረው ሌላ መልክ ነው ይላሉ። መድረክ በስፋት የተወዳደርባቸው ቦታዎች ማጨቅ አልፎ ታዛቢዎቻችን ማሳደድ አልፎ በመጨረሻ በታጠቀ ኃይል ነው የህዝብ ድምጽ የተቀማው። የኢትዮጵያ ህዝብ ደግሞ አንድ ሁለት ሰው አይደለም፣ ሚሊዮኖች እያዩት ነው። ይሄ የተደረገው ህዝብ እያየ የተሰራ የፖለቲካ ድራማ ነው። ይህንን የተሳካ ዲሞክራሲያዊ ፊታዊ ብሎ መናገር በእውነቱ በህዝብ ልዕልናና በላይነት ያምናል የሚባል በህዝብ ከሁሉም በላይ አምናለሁ የሚለው ኢህአዴግ መሪና ኢህአዴግ ድርጅት በዚህ ደረጃ መውረዱ በጣም ነው ያሳዘነኝ። ይህ ሁሉ ሆኖ ግን መድረክ ከትግሉ ሜዳ ይወጣል ማለት አይደለም ሲሉ ዶክተር መረራ የሚቀጥለውን የመድረክን የትግል አቅጣጫ ያመላክታሉ። መድረክ የህዝብ ድምፅ በመሰረቁ በመዘረፉ ገብተን የምንተኛበት ሳይሆን ሁላችሁም እንዳያችሁት በምርጫው ጊዜ በአንዳንድ አካባቢዎች በተለይ ወጣቱ በሚሊዮኖች ደረጃ ነው የተንቀሳቀሰው። ይሄ እንደዚህ አይነት ህዝብ ድጋፍ እያለን የህዝብ ድጋፍ የሌለው ፓርቲ ጠመንጃ ስላለው እና ደግሞ ሌላ ምርኩዙን ምርጫ ቦርድ ስላለው ስለቀማን፣ እንዲህ አይነት የህዝብ ድጋፍ እያለን ገብተን የምንተኛበት ህዝብ ትግልን ከህዝብ ትግል የምንሸሽበት ቁጭ የምንልበት ሁኔታ አይደለም። ህጋዊና ሰላማዊ ትግላችን ተጠናክሮ ይቀጥላል። በብሔራዊ ምርጫ ቦርድ ውጤታቸው ስላልተገለጸው መቶ አምስት የተወካዮች ምክር ቤት መቀመጫዎችን በተመለከተም ዶክተር መረራ ተጠይቀው ያለውን ሁኔታ በምንም መልኩ የማይቀይሩ ናቸው ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ ተከታዩ ቅንብር እናልፋለን። ብሪታንያ ብጥብጥ ባይቀሰቅሱ አሊያም ጥላቻን ባያራምዱ እንኳ የሽብር ይዘት የሚያንጸባርቁ ናቸው ባለቻቸው ንግግሮች ላይ ቁጥጥሯን እያጠበቀች መሆኗ ተዘግቧል። አንዳንዶች እርምጃው መሠረታዊ ነጻነትን ይገድባል እያሉ ነው። ጽንፈኛው ቡድኖች ከምዕራቡ ዓለም በሚመለምሏቸው ተዋጊዎችና በሚሰበስቡት ገንዘብ ጭምር በመታገዝ በመካከለኛው ምስራቅ እየተጠናከሩ በመጡበት በአሁኑ ወቅት በርካታ አገሮች አንዳች ለማድረግ እየጣሩና ብዙም እየተቸገሩ ያሉበት ጉዳይ ነው። የአሜሪካ ድምፅ አልፐስን ከለንደን ያጠናቅረውን ዘገባ ዝርዝሩን አሉላ ከበደ ያቀርባል። የብሪታንያው የአገር ግዛት ሚኒስትር የወግ አጥባቂው ፓርቲ በቅርቡ በተካሄደው ምርጫ ካሸነፍኩ ተግባራዊ ያደርገኋለው ያለውን የሕግ ረቂቅ ለመቅረጽ እቅድ ያላቸው መሆኑን ነው ይፋ ያደረጉት። አዲሱ መንግስት ኦፊሴላዊ ፕሮግራሙን ያወጣበትን ይህን የእቅድ መግለጫ በአመታዊው የንግሥት ኤልሳቤጥ ንግግር ውስጥ ማካተታቸው ተዘግቧል። ጽንፈኝነትን በመዋጋት ለህዝብ ደህንነት ጥበቃ የሚያደርጉና ማህበራዊ ትስስርን የሚያጠናክሩ እርምጃዎችም ተግባራዊ ይሆናሉ። የእንግሊዟ ንግሥት ኤልሳቤጥ ናቸው በንግግራቸው ይህን ያሉት። መንግስት የረዴትና የሃይማኖት ተቋማት ጽንፈኝነትን በማራመድ ስራ ያልተጠመዱ መሆን ያለመሆናቸውን ለማረጋገጥ የሚያስችለው ጠንካራ ኃይል ከእጁ ማስገባት ይሻል። መንግስት በተጨማሪም ግለሰቦች ጽንፈኛ አስተሳሰቦችን እንዳያራምዱ መገደብ የሚያስችለው ስልጣን እንዲኖረው ይፈልጋል። ሃና ስቱዋርት በአሜሪካው ፖለቲከኛ ሄንሪ ጃክሰን ስም በተሰየመው የእንግሊዙ የጥናት ተቋም የሚሰሩ ከጽንፈኝነት ጋር የተዛመዱ ጉዳዮች አዋቂ ናቸው። ብጥብጥን ከመቀስቀስ ጋር ቀጥተኛ ዝምድና ባይኖራቸው እንኳን በጠቅላላው በጽንፈኛ ቡድኖች ላይ ጠበቅ ያለ ቁጥጥር ተግባራዊ ለማድረግ የሚያስችለውን ይህን ህግ ለማርቀቅና ለማጸደቅ የእንግሊዝ መንግስት የያዘውን ይህን ውጥን ይደግፋሉ። ጽንፈኝነት እንዳሸን እንዲፈላ በተለቀቀበት የግለሰቦች መብት ሲኮሰምን እንመለከታለን። የቡድን መብትም ቢሆን ተመሳሳይ ይሆናል። ጣው ክፋቱ ደግሞ በአመዛኙ ይህ የቡድን መብት መጓደል እውን የሚሆነው አናሳ ቁጥር ባላቸው የህብረተሰብ ክፍሎች ላይ ነው። በመሆኑም የመጀመሪያዎቹ የጉዳቱ ሰለባዎች ሙስሊሞች ራሳቸው ይሆናሉ። ይሁንና ስቱዋርት ስጋታቸው በግለሰቦች መብት ከፍተኛ ወይም ክፉኛ ተጽዕኖ ያሳድራል የሚል ነው። ስቱዋርት በየጥጋጥጉ አንዳች ጽንፈኛ አንዳንድ ጽንፈኛ አስተሳሰቦች ና የቅዋሜ አመለካከቶች መኖራቸውን ማመን አለብን። በጠቅላላው እንደ ማህበረሰብ ና በተለይም ደግሞ እንደ ሲቪል ማህበረሰብ እነዚህን ጽንፈኛ አስተሳሰቦች እንዲደበቁ ከማድረግ ይልቅ በግልጽ እንዲሞገቱ ና በሀሳብ እንዲሸነፉ የማድረግ ጥንካሬው ያለን መሆኑን ማመን አለብን። በስካይፕ አማካኝነት ቀርበው ይበልጥ የሚያሰጋቸውን ሁኔታ የገለጡት የብሪታንያው የሙስሊሞች ማኅበሩ ኦመር አልሐምዱም በዚህኛው የሚስ ስቱዋርት አስተያየት ይስማማሉ። ሙስሊሞች በተለይ በብሪታንያ ያሉ ምንም አይነት ወንጀል ባይፈጽሙ እንኳ ይህ ሕግውን ከሆነ የንግግር ነጻነታቸውን ይነፈጋሉ። ድምጻቸው ይታፈናል ብጥብጥ ቅስቀሳን አስመልክቶ አሁን በተግባር ላይ ውለው የሚገኙት ህጎች በቂ ናቸው የሚሉት ሐምዱን ጽንፈኛ ንግግሮች ብጥብጥን ያቀጣጥላሉ በሚለው ሐሳብ ግን አይስማሙም የብጥብጥ ምግባርን በማይከተሉ ጽንፈኞችና ብጥብጥን በሚያራምዱ ጽንፈኞች መካከል የሚደረግ ልውውጥ ሲሉ የብሪታንያው አገር ግዛት ሚኒስትር ጠቅሰውታል። ይህ መሰሉን ንድፈ ሀሳብ የሚያጸና ግን አንዳችም አስረጅ የላቸውም። ሐምዱን አክለውም መንግስት የብዙዎችን ይሁንታ ከተቸሩ አስተሳሰቦች ውጭ ያሉትንና በእርግጥ አደገኛ የሆኑትን በሌላው ጎራ የሚገኙ አስተሳሰቦች በቅጡ ለመለየት አልተሰናዳም ባይ ናቸው። አዲሱም ህግ አንዳንድ አግባብ ያላቸውን የእስልምና አስተምህሮች ሕገ ወጥ ያደርጋቸዋል ብለው ይሰጋሉ። ከጽንፈኝነት ጋር ቁርኝት ያላቸው ጉዳዮች ጥናት ባለሙያዋ ሃና ስቱዋርት ግን እስካሁን በታየው ችግሩ በተገላቢጦች ነው ይላሉ። We have failed to identify extremism intend in any way to criminalize islamic practice in ከአደጋ ሊጠብቁት የሚያስቡትን ሕዝብ መብት ሳይጥሱ በአንጻሩ ደግሞ እያደር እየገነነና እየተስፋፋ የመጣውን ጽንፈኝነት ዝንባሌ መቋቋም የሚያስችሉ አዳዲስ መንገዶችን መፍጠር እንደሚጠበቅባቸው አብዛኞቹ ዲሞክራሲ አራማጅ ሀገሮች ስምምነት የደረሱበት ጭብጥ ነው ሲሉ ባለሙያ አስረድተዋል። ወደ መጨረሻ ቅንብር እናልፋለን አድማጮቻችን። የጤና ፕሮግራም ነው ማጠቃለያችን። አዘጋጅና አቅራቢ ሰሎሞን አባተ። በወዲያኛው ሳምንት ጀመራ አድርገን ወዳቆም ነው፣ በሌላ ወቅታዊ ጉዳይ ምክንያት ለአንድ ሳምንት ወደ ዘለልንበት ብርቱ የጤና ጉዳይ ልመልሳችሁ። በዛሬ የጤና ፕሮግራም ፓርኪንሰንስ። ጤና ይስጥልኝ የተከበራችሁ አድማጮች ወደ ኢትዮጵያ ደውዬ ወይዘሮ ክብራ ከበደን አነጋግሬ ነበር። ወይዘሮ ክብራ ላለፉት 16 ዓመታት የፓርኪንሰንስ ችግር ያለባቸው ሲሆኑ የፓርኪንሰንስ ህሙማን ድጋፍ ድርጅትን አቋቁመው እየተንቀሳቀሱ ይገኛሉ። በሕፃንነት ነው የጀመረ ያንግ ኦንሴት የሚባለ አይነት ማለት ነው ወጣት እያል መጀመሪያ እና አስራ ስድስት ዓመት ወስደኛ ነ በዚህ አስራ ስድስት ዓመት ውስጥ በፓርኪንሰን የተሰራ ምን ነገር ስላልነበረ ይህንን ድርጅት መስርተን አትሊስት በፓርኪንሰን ህመምተኞች የተሻለ ኖርንኛሉ የምንችልበትን አክቲቪቲ ምንሳለን በድርጅትም ዳይሬክተር ነው። ለመሆኑ ወይዘሮ ክብራ እርሶ ለፓርኪንሰንስ ከመጋለጦ በፊት ሙሉ በሙሉ ጤናማ ነበሩ? አዎ፣ በጣም ሙሉ በሙሉ ጤነኛ ነበርኩኝ። ስራ ሰራ ነበር እና ጤነኛ ነበርኩኝ ከያዘኝ በኋላ የፓርኪንሰንስ ምልክቶች መንዘፍዘፍ ወይም መንቀጥቀጥ፣ ራስን መሳት፣ ጨምድዶ መያዝ፣ መደበት፣ መንቀሳቀስ አለመቻል፣ እንቅልፍ ማጣት የመሳሰሉ ናቸው። ምንም እንኳ ሁሉም ምልክቶች በአንድ ሰው ላይ በአንድ ጊዜ ባይከሰቱም ሁሉንም ሰው ግን በየወቅቱ ይነካካዋል ብለውኛል ወይዘሮ ክብራ። ለመሆኑ የፓርኪንሰንስ ችግር ኢትዮጵያ ውስጥ ምን ይመስላል? ወደ ወይዘሮ ክብራ ልመለስ። ፓርኪንሰን በዓለም ስርጭቱ እኩል ነው ማለት ይቻላል። በአሜሪካ ሆነ በኢትዮጵያ አንድ አይነት ነው ስርጭቱ። ግን አብዛኛ ፓርቲ የሚያጠቃው ከስልሳ አመት በላይ በሆኑ እድሜ ባለጸጎች ላይ ስለሆነ እና በኢትዮጵያ ውስጥ ስልሳ አመት የሚደርሰጣ ትንሽ ስለነበረ ባለፈው ጊዜያት ቁጥራቸው ትንሽ ነበር። አሁን ግን ላይፍ ኤክስፔክታንስ ስልሳ አመት በላይ ስለሆነ ልክ እንደ አሜሪካ እንደ አውሮፓ እንደምናምን ሁሉ እኩል እንጠቃለን። ስለዚህ በአሜሪካ ያሉት ምን ያህል በኢትዮጵያ ውስጥ ሊኖሩ ይችላሉ ግን ምንም የተደረገ ጥናት ስለሌለ ምንም ይህን ያህል ነው ቁጥራቸው ብለ ማስቀመጥ ይከብዳል እኛ በአሁን የምንሰራበት ተጠቃሚዎቻችን ሶስት መቶ አካባቢ ደርሰዋል አዲስ አበባ ብቻ በእርስዎ ድርጅት የታቀፉ ናቸው እነዚህ ሶስት መቶዎቹ አዎ እኛ ድርጅት የታቀፉ ስለዚህ ከአዲስ አበባ እኛ ድርጅት የታቀፉት ሪፈር ተብለው ከሌላው ጤና ጣቢያ ወደ ጥቁር አንበሳ ይመጡትን ነው እነዛ በግላቸው በገንዘብ ኖሯቸው ጡና በሰው ዘ ያልመጡት ግን በጣም ብዙ ናቸው። እነሱ እኛ ጋር ሊገቡ ብዙም ያንገረግራል። ምክንያቱ ሰው መታመመቸውም የፓርኪንሰን ህመምተኛ እንዳይላቸው የሚያፍሩ ማለት ነው። እነዚህ ጡና እንዳሆች የሆን ናቸው ማለት ይቻላል። የፓርኪንሰን ስሙማን ድጋፍ ድርጅት ፓርኪንሰንስ ፔሽን ሰፖርት ኦርጋናይዜሽን ኦፍ ኢትዮጵያ ነው በይፋ ወይም በተመዘገበበት መጠሪያ ስሙ የሚባለው። ለጊዜው ትንሽ በመሆኑ የሚንቀሳቀሰው አዲስ አበባ ውስጥ ብቻ መሆኑንና በሚመጣው ዓመት ከአዲስ አበባ ውጭም መንቀሳቀስ እንደሚጀምሩ የድርጅቱ ዳይሬክተር ወይዘሮ ክብራ ከበደ ተናግረዋል። ይሁን እንጂ የማሳወቂያ ዝግጅቶችን በራዲዮና በቴሌቪዥን ለመላ ኢትዮጵያ እንዲደርሱ ለማድረግ እየጣሩ መሆናቸውን ገልጸዋል። አንድ አፍታ ወደ ወይዘሮ ክብራ መለስ ስልበልና፣ ስለራሳቸው ራሳቸው ጥቂት እንወቅ። ለመሆኑ ሙያቸው ምንድን ነው? እርሻ ነበር። ግብርና ማናጅመንት ኦፍ ናቹራል ሪሰርስ ነው ያጠናሁት መስቤትን። አሁን ግን በፓርኪንሰን ነው የምሰራው። ሙሉ ጊዜውን ለፓርኪንሰን ተሰጥተው ነው የሚሰሩት? ምክንያቱም ሌላ መስራት አልችልም። በፓርኪንሰንስ ላይ ጥናት አካሂደዋል? እርስ በግል አላካሄድኩም። ምክንያቱም ጥናት የሚካሄድበት አንድ አንድ ነገር ኢንፎርሜሽን ሲኖር ነው አይደል? ጥናት አላካሄድኩም። ደግሞ ጉልበትም የለኝም፣ ጥናት ለማካሄድ ብዙ መራመድ አልችልም። በሰው ተደግፌ ነው የምራመደው። ብዙ ቁጭ ብዬ የመፃፍም አለ፣ ይደክመኛል። ብዙም ቁጭ ብዬ አልጽፍም። ስለዚህ ሌላ ስራ በዚህ ላይ ተጨማሪ መስራት ይከብደኛል። እንግዲህ በአዲስ አበባ ደረጃ ብቻ እናንተ አሁን ገና መንቀሳቀስ በጀመራችሁ በአራት ዓመት ጊዜ ውስጥ ያውም ሪፈር ተደርገው ሶስት መቶ ሰዎች ሲታቀፉ በእናንተ ድርጅት የትንሽ ቁጥር አይደለም። ከጀርባ የማይታየውን በጣም ሰፊ ቁጥር ነው የሚያሳየውና በኢትዮጵያ ለመሆኑ በመንግስትም ይሁን በማንም መንግስታዊ ያልሆኑም አካላት ምን ያህል ትኩረት ተሰጥቶታል ይሄ ችግር? እንግዲህ በመንግስት አካል የተሰራ ስራ የለም እርግጥ አሁን ነው መንግስትም ተላላፊ ያልሆኑ ህመሞች ዳይሬክቶሬት የከፈተው ጤና ጥበቃ ሚኒስቴር ሌሎች የግብረሰናይ ድርጅቶች የተደረገለት ምንም አይነት ትኩረት አልተሰጠውም በጤና ጥበቃ ሚኒስቴር ተላላፊ ያልሆኑ ህመሞች ዝርዝር ውስጥም ፓርኪንሰንስ እንዳልሰፈረ ወይም ጨርሶ ሆኑ እንዳልተጠቀሰ እኔም አረጋግጫለሁ እንዲያውም ይህ ሁኔታ አለም አቀፍ ገጽታው ነው ብለውኛል አንድ ባለሙያ አልተጠቀሰ ምክንያቱም አንደኛ መጮህ መቻል አለብህ፣ እንድትሰማ በመንግስትም ትኩረት እንደተሰጠ መጮህ መቻል አለብን። እኛ ምን ጮሃን መጮሃን አንችልም። ሄደንም ተከራክረን ማሳመን አንችልም። ስለዚህ እነሱም እኛ መኖራችን አያውቁም። መጮህ ማለት መጮ ማን ማሳመን መታየት አለብህ። አዎ ገብቶኛል። መቻል አለበት ችግር መታየት አለበት። እኛ ችግራችንን እንዲታይ መውጣት አለብን። መውጣት አንችልም። እግራችንን መንቀሳቀስ ስለምን ስለማይችል እና አሁን ነው በቅርብ ጊዜ ነው እኔ ራሴ ሄጄ እንደዚህ የምንባል ሰዎችም እኮ አለን ብዬ እንትን ያልኩት የተናገርኩት ምን አሉ እና አሁን በቃ እንግዲህ ዘንድሮም እንትን ምንድን ነው ወርልድ ፓርኪንሰን ደይ ስናከብል በሳን ተስፋ ሳንቆርጥ እንታገር በሚል እናከበር ነው እንትናችን መድኃኒት እስኪገኝልን ድረስ እንታገር የሚል ተስፋ ሳንቆርጥ እና ያው ተስፋ ትቁረጡ የሚችለውን ያህል ይደረጋል ግን እናንተም እንትን ያሉ የተባል ነው ማለት አንድ ሰው ነው ያለ የመንግስት አቋም አይደለም እነግርህ ያነጋገርኩት ሰው ማለት ነው እዛ የሚሰራ ለማንኛውም ግን መጮህ ማለት ያው በተለያዩ መንገዶች መጮህ ነው መገናኛ ብዙሀንንም እየደረሳችሁ ድምፃችሁን ማሰማት ማለት መገናኛ ብዙሀን ማለት ድምፅ ለሌላቸው ድምፅ የሚሰጡ ማለት ናቸው ስለዚህ እንደዚህ ባገኛችሁት አጋጣሚ ሁሉ ድምጻችሁን ማሰማታችሁ ጥሩ ነው። ሌላው ደግሞ ማንሳት ምፈልገው በቅርብ የሚያግዟችሁ ሌሎች ሰዎችን ለመፈለግ ሞክራችኋል? ለምሳሌ የህመሙን ምንነት ማስተዋወቅ የሚችል ለሰውም ቢሆን ለመንግስትም ቢሆን የአድቮኬሲ ስራ ሊሰሩ የሚችሉ ለእናንተ በአብሯችሁ ከድርጅታችሁ ጋር የሚሰሩ ሰዎች አሉ። አሁን የተወሰኑ ጋዜጠኞች በኤፍኤም ሬዲዮች፣ በጋዜጦች በሆነ ሊተላለፍ የሚረዱ ጋዜጠኞች አሉ። ደግሞ የኒውሮሎጂስት ዶክተሮች አሉ፣ እንትን በሆስፒታል የሚሰሩ እነሱም ይረዱናል። ግን እንደዚ አድቮካሲ እየሄዱ እንትኑ አይደለም። እኛ በምንፈልገው ግን እንዲረዱን የሚችሉ አሉ። እንደዚ አድርጉልን ለማለት እኮ ፕሮፌሽናል ሰፖርት ያስፈልጋል። እንደዚህ ነው የምንፈልገው ብለን ራሳችን እንትን ለማለት እሱ ደግሞ ፕሮፌሽናል እንዳንቀጥር ደግሞ ገንዘብ የለንም የሚረዳም ገንዘብ ሲኖር አንድ ነገር ስትራቴጂ እንድመልፈ አድርገ ስትወጣ ነው የሚረዳ በዚህ በስሎ የምትለው እንትን የምትለው እነሱ በመሰላቸው ጋዜጠኞችም ዶክተሮች የሚረዱና በተለይ የዘውዲት ሆስፒታል ዶክተሮች እዛ ስለምታከም እ በጣም ነው የሚረዱን በፈለግን ነው። ነገር ግን እነሱም እንዲረዱን ይሄኛውን አድርጉልን ብላ ስትነግራቸው፣ ይህን አድርጉልን ለማለት ደግሞ እኔ አብዛኛው ትኩረት የማሳልፍ የምፈልገው ኢንተረስቴ ከህመምተኞች ነው። እነሱ መረዳት ነው የምፈልገው። ሌላው ደግሞ አልቦ ከስም ይሰራል ምናምን ሰው ያስፈልገኛል። ለዛ ደግሞ መክፈል አቅም የለንም። ስለዚህ እንደዚህ ነው የሚረዱን አሉ። ግን እንድንረዳ ምንችል ራሳችን ትንሽ እንትን መንቀሳቀስ አለ ብንዬ አስባለሁ። በጎ ፈቃደኞችን ለማግኘት ሞክራችኋል? አራት አመት ነው እንግዲህ ያላችሁት አሁን፣ እንደ ድርጅት እናንተ በጎ ፈቃደኞች የሏችሁም በጎ ፈቃደኞች የት ነው ማግኘት የሚቻለው? እኛ በጎ ፈቃደኝ እንድናገኝ እንፈልጋለን ግን ትክክለኛ ለአላማችን እንትን ብሎ የሚታገዱ በጎ ፈቃደኝ ማግኘት አልቻልንም። እንግዲህ ይሄንን መልክቶን እናስተላልፋለን። ይሄንን ፕሮግራም የሚሰሙም በየቦታው አሉ። ብዙ የበጎ ፈቃድ አገልግሎት ለመስጠት ብዙ ጊዜ ዝግጁ ሆነው የሚጠብቁ የት መሄድ እንዳለባቸው የማያውቁ ብዙ ሰዎች አሉ። በዩኒቨርሲቲ ደረጃ ያሉ በሌሎች ተቋማት ውስጥ ያሉ ብዙ ተማሪዎች ሰዎችም ሰራተኞችም አሉ። ይሄን እናውቃለሁኝና እንግዲህ እስቲ ይሄንን ድምፅ የሚሰሙ ምናልባት በአጭር ጊዜ ውስጥ ያገኟቸዋል ብለን ተስፋ እናደርጋለን። በጣም አመሰግናለሁ። በጣም ፈልጋ ስለ ኢትዮጵያ ፓርኪንሰንስ ሕሙማን ድጋፍ ድርጅት ወይም ፓርኪንሰንስ ፔሽንትስ ስፖርት ኦርጋናይዜሽን ኦፍ ኢትዮጵያ ይበልጥ ማወቅ የምትፈልጉ ወደ ዌብሳይታቸው መግባት ትችላላችሁ። www.parkinsonsethiopia.org ነው አድራሻቸው ወይም በፌስቡክ አድራሻቸው ተከተሏቸው parkinson association 11 gmailcom parkinson slm association አንድ ቃል ነው parkinson association 11 gmailcom ወይም ኢሜይል አድርጉላቸው parkinsonsethiopia gmailcom ነው የኢሜይል አድራሻቸው ወይም ፍላጎት ያላችሁ ለእኛ ብትደውሉ ወይም ኢሜይል ብታደርጉ የስልክ ቁጥራቸውን ልንሰጣችሁ እንችላለን ለማንኛውም ባለሙያዎችንም ጉዳዩ የሚመለከታቸውን የጤና ባለሥልጣናትና መንግሥታዊ ያልሆኑ ተቋማትንም ተጠሪዎች እየጋበዝን ንግግራችንን እንቀጥላለን በፓርኪንሰንስ ዙሪያ ለዛሬ ከቪኦኤ ጤና ሶሎሞን አባተ ነኝ ጤና ይስጠልኝ የተከበራቸው አድማጮች ለዚህ ሰዓት ያሰናደውን ዝግጅት በሙሉ እዚህ ላይ ተጠናቋል። በፕሮግራሙ እስከ አሁን ሰዓት አብራችሁን ስለቆያችሁ ከፕሮግራም መሪዋ ጽዮን ግርማ ጋራ አዲሱ አበበ መልካም ምሽት በሶስት ሰዓት እንገናኝ እንላለን።